ይህ የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ ልዩ የአማርኛ ፕሮግራም ነው። ሰላም ጤና ስጥልን አድማጮች እንደመኖላቸው አምሽታቸዋል። ዛሬ ሰኞ የካቲት 30 2007 ዓ ም ነው። የተለያዩ ቅንብሮችን ይዤ እስከ ምሽቱ አንድ ሰዓት ተኩል የማስተናገዳቸው አዲስ አበበ ነኝ ዳን ብራውን ደግሞ ፕሮዲሰሬ ነው። የምሽቱ ቅንብሮች የተለያዩ ናቸው። በአብዛኛዎቹ ባለፈው አርብ የተደመጡ ናቸው። ለማንኛውም መልካም ምሽት እየተመኘው ዝርዝሩን ከዜና በኋላ አስተዋውቃለሁ። አሁን ለዜናው ሰሎሞን አባተ ነው። ጤና ስተርሊንግ ክቡራትና ክቡራን አድማጮች እንደምናመሻችሁ አዲሱ የዛምቢያ ፕሬዚደንት ትናንት እሁድ ድንገት ራሳቸውን ስተው ከወደቁ በኋላ ወደ ውጭ ሄደው መታከም እንዳለባቸው ሐኪሞች አሳሰቡ። ፕሬዚደንት ኤድጋር ሎንጉ የወደቁት የትናንቱን ዓለም አቀፍ የሴቶች ቀን ለማክበር ለተሰበሰበ ህዝብ ንግግር እያደረጉ ሳሉ ነው። ሚስተር ሎንጉ በቅድሚያ የወባና የመድከም ችግር አለባቸው ተብሎ የነበረ ቢሆንም በኋላ የወጡ መረጃዎች እንደሚጠቁሙት ግን በምግብ ማስተላለፊያ ስርዓታቸው መጥበብ በተፈጠረ አካላዚያ በሚባል ህመም እንደሚሰቃዩ ተገልጿል። የ58 ዓመት ዕድሜው ሉንጎ የተመረጡት ከእርሳቸው የቀደሙት ማይክል ሳታ በማረፋቸው በተደረገ ምርጫ እንደነበር ይታወሳል። ሱሪያ ውስጥ በዩናይትድ ስቴትስ የሚመራው ጥምረት ባካሄደው የአየር ድብደባ አንድ የነዳጅ ማጣሪያ ተመቶ 30 ሰው ተገደለ። ተቀማጭነቱ ለንደን የሆነውና የሶሪያውን የቀውስ ሁኔታ በዘረጋቸው መረቦች እየተከታተለ ያለው የሶሪያ የሰብአዊ መብቶች ቃፊር ቡድን እንዳለው የነዳጅ ማጣሪያውን የያዘውና እየሰራበት ያለው ጽንፈኛው የሽብር ቡድን እስላማዊ መንግሥት ነው። ከተገደሉት መካከል ታጣቂዎችም ሲቪል ሰራተኞችም እንደሚገኙበት ተዘግቧል። የዩናይትድ ስቴትስ የመከላከያ መስሪያ ቤት ባወጣው ሪፖርት ካለፈው ነሐሴ ወዲህ የጥምረቱ ኃይሎች ኢራቅ እና ሶሪያ ውስጥ በሚገኙ የአይሲል ይዞታዎች ላይ ከ2300 በላይ ድብደባዎችን አካሂደዋል። ፓኪስታን ኒውክሌርና መደበኛ አረሮችን እስከ 2750 ኪሎ ሜትር ጭኖ መክነፍ የሚችል ተምዘግዛጊ ሚሳይል በተሳካ ሁኔታ መሞከሯን አስታወቀች። ይህንን ያህል ርቀት መጓዝ የሚችል ሚሳይል ሲሞክሩ የአሁኑ የመጀመሪያቸው መሆኑን የፓኪስታን ጦር አዛዦች ተናግረዋል። ይህ ዛሬ ፓኪስታን የሞከረችው ተምዘግዛጊ ሚሳይል ሻሂን ሶስት ተብሎ ተሰይሟል። የአላባማ ዩናይትድ ስቴትስ ጥቁሮች የመምረጥ መብት እንዲከበርላቸው ከሴልማ ወደ ሞንትጎመሪ ሰልፍ ለማድረግ ሲነሱ በፖሊስ በተከፈተባቸው ጥቃት ምክንያት የደም እሁድ ተብሎ የሚጠራው ዕለት ሃምሳኛ ዓመት ትናንት ታስበዋል። ለዕለቱ ክብር ከትናንት በስቲያ ቅዳሜ በተዘጋጀው በስነ ሥርዓት ላይ ከነቤተሰቦቻቸው የተገኙት የዩናይትድ ስቴትስ ፕሬዚደንት የመጀመሪያው ጥቁር ፕሬዚደንት ባራክ ኦባማ ሀገራቸውን የተሻለች ለማድረግ አሜሪካውያን ተጋግዘው እንዲሰሩ አሳስበዋል። ፕሬዚደንቱ አክለውም የሕዝብ ተወካዮቹ ከሴልማ ትግል የተወለደውን የመምረጥ መብት ሕግ እንደገና በማደስ ሴልማ ላይ ለተፈጠረው ጽናት ክብራቸውን እንዲያሳዩ ለእንደራሴዎቹ ጥሪ አሰምተዋል። ፕሬዚዳንት ሮናልድ ሬገን ሥልጣን ላይ በነበሩ ጊዜ የመምረጥ መብት ሕጉን እንደገና ፈርመው አደሱት። ይህንን መብት ለመከላከል ለመሠዋት ዝግጁ ለነበሩ ሰዎች ያላቸውን ክብር ለመግለጥ አንድ መቶ የተወካዮች የተወካዎች ምክር ቤት አባላት እዚህ ተገኝተዋል ይህንን ዕለት ልናከብረው የምንሻ ከሆነ እናንተ መቶ እንደራሴዎች ወደ ዋሽንግተን ተመለሱና ሌሎች አራት መቶ ባልደረቦቻችሁን አስተባብሩና ያንን ህግ መዳሰስ የዚህ ዓመት ተልእኳችሁ አድርጉት። በዚህ ሐምሳኛውን የሴልማ የደም እሁድ ዝክር ላይ ለመገኘትና የፕሬዚደንቱንም ንግግር ለማድመጥ በሺዎች የሚቆጠሩ ሰዎች ቀዳሚት እመቤት ሚሼል ኦባማን ልጆቻቸውን ማሊያና ሳሻን ጨምሮ ተገኝተዋል። የቀድሞ ፕሬዚደንት ጆርጅ ቡሽና ባለቤታቸው ላውራ ቡሽም የሥነ ሥርዓቱ ታዳሚዎች ነበሩ። ለዜናው ሰለሞንን አመሰግናለሁ። በሦስት ሰዓት መደበኛ ፕሮግራም እሱ ተጨማሪ ዜና አዘጋጅቶ እኔ ደግሞ የሰኞ ቅንብሮችን በመልክ በመልካቸው አዘጋጅቼ አብረን እንመለሳለንና ሰለሞን አሁን ለተጨማሪ ዜና ጥንቅር ወደ መድረክ ወደ ቢሮ ለመለሰ። አዎ እያዘጋጀሁ ልቆኝ ለአንተም ይሻልል ብሄድል። አመሰግናለሁ ስላዳመጣችሁ፣ መልካም አድማጮች ወደ መጀመሪያው ቅንብር ልውሰዳችሁ። የፌዴራሉ ከፍተኛ ፍርድ ቤት በእነ ዘለዓለም ወርቅ አገኘሁ መዝገብ ከተከሰሱት መካከል ተጨማሪ ሁለት ተከሳሾች ፍርድ ቤት በመጋፋት ወንጀል ጥፋተኛ ናቸው ሲል ወስኗል። የቅጣት ውሳኔውን ለመስጠትም ተለዋጭ ቀጠሮ ሰጥቷል። ተከሳሾቹ በሆነ ቤት አስተዳደር ላይ ያቀረቡትን አቤቱታ ፍርድ ቤቱ ውድቅ ማድረጉን እንዳልተቀበሉትና ሌላ ህጋዊ አማራጭ እንደሚወስዱ ደግሞ የተከሳሾቹ ጠበቃ ገልጠዋል መለስካቸው አማሃ፣ ችሎቱ ዛሬ ጠዋት እንደተሰየመ በነዘር ዓለም ወርቅ አገኘው የክስ መዝገብ ከተዘረዘሩት ተከሳሾች መካከል የተወሰኑት የማረሚያ ቤቱን አያያዝ በተመለከተ ለፍርድ ቤቱ ቀደም ሲል ባቀረቡት አቤቱታ ላይ በትናንትናው ዕለት ብይን መስጠቱንና የታራሚዎቹን አቤቱታ ውድቅ ማድረጉን አስታውሰዋል። በዚህ ወቅት አምስተኛ ተከሳሽ አቶ የሸዋስ አሰፋ በማጨብጨብና ችሎቱን በማወክ ጥሩ ብይን ሰጥታችኋል ብሎ ፍርድ ቤቱን በማንጓጠጥ ችሎቱን ተዳፍሯል። በዚህም ምክንያት በአምስተኛ ተከሳሽ የተፈጸመው ድርጊት ከሕግ ውጭ በመሆኑ ጥፋተኛ ነው ሲል ችሎቱ እንደወሰነበትም አስታውሷል። ፍርድ ቤቱ ትተውን በመቀጠል ሶስተኛና አራተኛ ተከሳሾችም የሚናገሩት እንዳላቸው ገልጸው እድል እንደተሰጣቸውና ሁለቱም ተከሳሾች ማለትም አቶ አብርሃ ደስታና አቶ ዳንኤል ሽበሺ በችሎቱ ተስፋ እንደቆረጡ እምነት እንዳጡበት እንደሚጫናቸውና ፍትሕ ከዚህ ችሎት እንደማይጠብቁ ገልጸዋል ብሏል። ስለሆነም አለ ፍርድ ቤቱ አቶ ዳንኤል ሽበሽና አቶ አብርሃ ደስታ የአምስተኛ ተከሳሽን የአቶ የሸዋስ አሰፋን ድርጊት በመደገፍ ፍርድ ቤቱ የሰጠው ውሳኔ ትክክል እንዳልሆነ ገልጸዋል። ስለሆነም ሁለቱም ተከሳሾች ፍርድ ቤቱን የመድፈር ወንጀል ፈጽመዋል ሲል በአንድ ድምፅ የተፋተኝነት ውሳኔ እንዳሳለፈባቸው ገልጸዋል። የቅጣት ውሳኔ ሀሳብ እንዲሰጡም ፍርድ ቤቱ ትእዛዝ ሰጠ። ይሁንና ሶስቱም ተከሳሾች ፍርድ ቤቱ አሁንም እነሱን እየተጫናቸው እንደሆነና ለመናገር እንኳን እድል ሊሰጣቸው እንዳልፈለገ መግለጽ ሲጀምሩ ፍርድ ቤቱ በትዕዛዙ መሰረት የቅጣት ውሳኔ ሀሳብ ብቻ እንዲሰጡ አስጠንቅቋቸዋል። ይህም ባለመሆኑ ፍርድ ቤቱ የቅጣቱን ውሳኔ ለማሰማት ለማክሰኞ መጋቢት አንድ ቀን 2007 ዓመተ ምህረት ተለዋጅ ቀጠሮ ሰጥቷል። ደንበኞቻቸው በማረሚያ ቤቱ አያያዝ ላይ ባቀረቡት አቤቱታ ፍርድ ቤቱ የሰጠውን ብይን በተመለከተ የእስረኞቹን ጠበቃ አቶ ተማም አባቡልጉን ቪኦኤ አናግሯቸው ነበረ። ተከሳሹ ራሱ አላደረግኩም በማለቱ ያን መሰረት አድርጎ የተወሰነ ውሳኔ ስለሆነ ተገቢ ነው ብዬ አልቀበልም። ምክንያቱም ቤቱ ፍተሻ ተደርጓል፣ ወረቀቶች ተወስደዋል፣ ገንዘብ ተወስደዋል። ይሄ እራሳቸው ልጆቹ እርስ በርሳቸው ተመሰካክሮ የሚያረጋግጡት ነው እና በቤት ውስጥ የተደረገ ነው። ሌላ ምስክር ተደርጎ ተቀምጦ የሚደረግ ነገር አይደለም። ፍርድ ቤቱም ደግሞ እነዚህን ልጆች ወደ ወህኒ ቤት የላካቸው እሱ ነው ዋስትና ከልክሎ ወደዛ የላካቸው እሱ ስለሆነ እሱን ደህንነት የማስጠበቅ አንድ ቁጥር ስራው ነው መሆን የነበረበትና ይህን በሚመለከት ህጉን ተከትለን መደረግ ያለበትን እናደርጋለን እንጂ ትክክል ነው ብለን አንቀበልም። ማስረጃ የላችሁም ነው። አሁን ለምሳሌ ብር ጠፍታል ተብሏል። ብሩ ጠፋ ሲባል ስንት ብር ነው? ይሄ አልተገለጸም። ማስረጃው ይሄ ብር ሲጠፋ ሲወሰድ ያየ ሰው አለ ወይ? ይህን ሁሉ አላቀረባችሁም ነው የሚሉት። እንግዲህ አዎ ዳንኤል ሽበሺ አንድ ሺ ስድስት መቶ ብር ከሰዎች የተቀበለው በሁለት አጀንዳዎች ብለን ጠቅሰናል። ማለት በሁለት ሶስት ጊዜ ነው ቢቱ የቀረበው። አንደኛው በቃል ያቀረብ ነው፣ ለበዝርዝር ገልጸናል። በግልጽ ገልጸን እሱ ጠፋ ተብሎ እንደገና በጽሁፍ ያቀረብ ነው። ማስረጃ የለውም የሚባለው ነገር አንደኛው ክስተቱ ብሱ እኮ ነው። ምክንያቱም እነዚህ ወረቀቶች በምትወስድበት ጊዜ መወሰድ እንኳን ካለበት ተፈርመው ነው መወሰድ ያለበት። ያ ተደረገብ የፌዴራል አቃቢ ሕግ በሽብር ወንጀል በነዘላለም ወርቅ አገኘሁ የክስ መዝገብ ክስ የመሠረተባቸው አቶ ዘላለም ወርቅ አገኘሁ፣ አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋ፣ አቶ ዮናታን ወልዴ፣ አቶ አብርሃም ሰለሞን፣ አቶ ሰለሞን ግርማ፣ አቶ ባህሩ ደጉና፣ አቶ ተስፋዬ ተፈሪ እንደሆኑ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣዩ ርዕስ እናልፋለን። መነሻ ርዕሱ የሰውን ሃይማኖት በስሙ ማወቅ ይቻላል የሚል ነው። ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ ዋይት ሀውስ ቤተ መንግሥት አዘጋጅቶት በነበረ ዓለም አቀፍ ስብሰባ ጭብጥ ላይ እንዲተቹ ሁለት ኢትዮጵያውያን ምሁራንን ጋብዘን ባወያየንበት ወቅት ተወያዮቹ በሁሉም ወገን ላይ ጠንከር ያሉ ነጥቦች ያዘሉ ሐሳቦችን አንስተው ነበር እና የስም ጉዳይ ሲነሳ ሐዋሳ የሚገኙት የታሪክና ማኅበራዊ ግንኙነቶች ተመራማሪና ጸሐፊ አቶ ተሾማ ብርሃኑ እንዲሁም ዋሽንግተን ዲሲ የሚገኘው ሃዋርድ ዩኒቨርሲቲ መምህር ዶክተር አህመድ ሞኤን ነበሩ። ተወያዮቹ ሰለሞን አባተ ነው ያዋያቸው። በነገራችን ላይ እርሶ አሁን አንዳንድ ከእምነቱ ተከታዮች ጋር የተያያዙ ትችት የሚመስሉ ሀሳቦችን እየሰነዘሩ ነው። ስሙ ደግሞ ተሾመ ብርሃኑ ነው። ለብዙ ሰው ተሾመ ብርሃኑ ብሎ ሙስሊም ማን ነው ብለው ለን የሚያነሱልኝ ሰዎች ነበሩ ይሄንን ውይይት ሳዘጋጅና፣ በመሰረቱ በአረብ ስም መጠራት እስልምና አይደለም። ገብረ እግዚአብሔርን አብዱላህ ማለት ነውር አይደለም። አብዱላህ ማለት ነው ገብረ እግዚአብሔር ማለት በሀገራችን ብቻ ሳይሆን በህንዶችም በፓኪስታኖችም ኢራኖችም ቱርኮችም ስማቸውን በብዛት የሚጠሩት በራሳቸው በቋንቋቸው ነው እና ግን በሀገራችን እንዳጋጣሚ ሆነው ሆኖ ገናም መብሰሉም ስለሌለ የዕብራይስጥ ቋንቋ ካልጠቀስ ክርስቲያን አትሆንም፣ በአረብኛ ስም ካልተጠራህ ሙስሊም አትሆንም ወይም መስልህ አትታይም። ስለዚህ እንደዚህ አይነቱ አመለካከት በእኛ ሀገር በእኛ ሀገር ግን ተሾመም፣ ከበደም፣ ይመርም፣ የሱፍም ሁሉም መጠሪያዎች ናቸው እንጂ የሃይማኖት መገለጫዎች አይደሉም። በስማቸው አማርኛ ሊሆን ይችላል፣ ኦሮምኛ ሊሆን ይችላል እና ሌላም ሲዳምኛ ሊሆን ይችላል። ነገር ግን ሙስሊም እንዳይሆኑ የሚከለክላቸው ነገር የለም። አዎ፣ ለማንኛውም እርሶ ተሾመ ብርሃኑ ሙስሊም ነው። አቶ ሶሎሞን ታሪክ አለው ይሄ ነገር የወሎ ህዝብ በአንድ ጊዜ ስቃይ ሲደርስባቸው በስብስራ ዘጠኛ ክፍለ ዘመን ወይ ስም መለወጥ ወይ ማተብ ማሰር ይባላል። የወለው ህዝብ በጣም በጣም ሊቅ የሆነ ታሪካቸው የሚያስተምር የሚችል የነቢዩ በነቢዩ ጊዜ የነበሩ ሙስሊሞች ከእስልምና በፊት የነበረ ስም ተቀጠቅሞበታል። ሱፊያን የውሉ እስልምና ብቻ አይደለም። አብደላህ መሐመድ፣ እንደዚህ ሊሆን ይችላል ምን አሉ አማረ፣ ሐሰን ይመር ሑሴን፣ መሐመድ፣ ሞገስ ተሾመ፣ ለምሳሌ ኸሊፋ፣ እንደዚህ ያሉ ስም ለምሳሌ ብርሃን ማለት ብርሃን፣ እንደዚህ ያሉ ኢትዮጵያኖቹ የኢትዮጵያ ስም በመስጠታቸው የልጁን መብት ጠብቀውለት የሚኮራበት በባህሉና እናቱና አባቱ በሚያውቁት ቋንቋ ስም መሰጠቱ እስልምናውን አይነፍገም። ስለዚህ የተጀመረ በወሎ ታሪክ ነው። የወሎ ህዝብ በጣም ጮሌ የሆነ ህዝብ በዚያን ጊዜ ከችግሩ ለመውጣት ስም መለወጥ ይቀላል፣ ማተብ ከማሰር ብሎ ነው። ትልቅ ነገር፣ ይሄንንም ይሄንንም ማዳበር ያለብን ይመስለኛል። እኔ አሁን ብዙ ጊዜ ሙስሊም የሚባለው ለነገሩ ስሞች እኮ ግብጽ እኮ ብንሄድ ወይም ደግሞ ሶሪያ ብንሄድ፣ ሊባኖስ ብንሄድ፣ ብዙ ክርስቲያኖች እኛ ገር የሚጠራ ሀቢብ ቢባል ለክርስቲያንም ለሙስሊምም የሚሆን ነገር ነው። ወይም ሌሎች አብደላህ ቢባል ገብረ እግዚአብሔር እንደማለት ነው እንጂ ክርስቲያን ወይ እስላም ነው ማለት አይደለም። የእኛ ትንሽ ካለማወቅ ጋር ብዙ የተያያዘ ነገር ነው ስም ጋር የተያያዘው ይሄ እስላም ነው። እንዴት በአማርኛ ስለተጠራ ክርስቲያን ነው አረብኛ ስለተጠራ ሙስሊም ነው የሚለው ብዙ ጊዜ ከአለማወቅ ጋር የተያያዘ ይመስለኛል። እሺ፣ ለማንኛውም እናንተ እንደው ሰፋ አርጋችሁ ነገሩን ብዙ ቁም ነገር አነሳችሁ። በጣም ጠቃሚ የሆኑ ሀሳቦችን ጨማመራችሁበት እንጂ እኔ እንኳን ተሾመ ብርሃኑ የሚባለው ክርስቲያን ወይም የሌላ እምነት ተከታይ ተነስቶ እስልምና እምነትን ወይም እስላሞችን ይተቻል የሚል ቅሬታ እንዳይነሳ በአድማጮች ወይም በሌሎች ዘንድ ከሚል ነው ያነሳሁት ይህን ጥያቄ። ለማንኛውም በጣም አመሰግናለሁኝ ጥሩ ትምህርት ነው ያመጣችሁት። ጥሩ አስተማሪ የሆነ ዝግጅት ነው ሰሎሞን። እናመሰግናለሁ። አፍሪካ በጋዜጦች አዳነ ፍስሐዬ። አፍሪካ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአፋር ክልል የመጀመሪያው ሰው ቅሬታ አካል ተገኘ፣ ብሪታንያ ለኢትዮጵያ መሰረታዊ አገልግሎት ዝርጋታ ትሰጠው የነበረውን ገንዘብ ወደ ሌላ መርሃ ግብር አዛወረች የሚሉት ርዕሶች ነው ዛሬ የምንመለከተው። የጋርዲያን ጋዜጣ ድረገጽ በዘግበው መሰረት ብሪታንያ ለኢትዮጵያ መሰረታዊ አገልግሎት ዝርጋታ ትሰጠው የነበረውን ገንዘብ ወደ ሌላ መርሃ ግብር አዛወረች። ብሪታንያ የዓለም ባንክ የሚያንቀሳቅሰው የ4.9 ቢሊዮን ዶላር መርሃ ግብር የትምህርት፣ የጤና ጥበቃና የውሃ አገልግሎትን ለማዳበር የታቀደ ሲሆን በገንዘብ በመርዳት ረገድ ዋናውን ቦታ የያዘ የብሪታንያ የዓለም አቀፍ ልማት ክፍል ነበር። መስሪያ ቤቱ ታዲያ ኢትዮጵያ በማሳየት ላይ ባለችው ስኬት ምክንያት ለመሠረታዊ ህዝባዊ አገልግሎት የሚሰጠውን ገንዘብ እንዳቆመ ባለፈው ሐሙስ ገልጿል። እንዲህ አይነቱ የገንዘብ ውሳኔ ተረጂዋ ሀገር በሽርክና መርህ ላይ ያሳየችውን ቁርጠኝነት በማጤን በየጊዜው የሚደረግ ነገር ነው ሲልም መስሪያ ቤቱ ጨምሮ ገልጿል። ለመርሃ ግብሩ ከተመደበው ገንዘብ በኢትዮጵያ መንግስት የመንደር ምስረታ እቅድ ላይ ውሏል። በእቅዱ መሰረት 1.5 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። በሀገሪቱ ዙሪያ ወደ ተመሰረቱ የመንደር ምስረታዎች ተወስደዋል የሚል ክስ ሲሰማ ቆይቷል። የመንደር ምስረታውን የሚቃወሙት ሰዎች ኃይል በመጠቀም የሚከናወን ተግባር ነው ይላሉ። አንድ ኢትዮጵያዊ ገበሬ የብሪታንያ ገንዘብ በጋምቤላ አካባቢ በአኛኮች ላይ ለተፈጸመው የማንገላታት ተግባር ውሏል በሚል በብሪታንያ መንግስት ላይ ክስ መስርቷል። የመንግስት ወታደሮች ሰዎችን ከመንደራቸው ወደ ሌላ መንደር ሲያዛውሩ ተደብድቤ ያለሁ። ወታደሮቹ የወሲብ ጥቃትና ድብደባ ሲፈጽሙ አይቻለሁ ይላል። የብሪታንያ የዓለም አቀፍ ልማት መስሪያ ቤት ግን ለኢትዮጵያ የመንደር ምስረታ ፕሮግራም ገንዘብ አልሰጠሁም በማለት በተደጋጋሚ ሲናገር ቆይቷል ሲል የጋርዲያን ጋዜጣ ድረገጽ ጠቁሟል። በድርጅቱ ውስጥ የዓለም ባንኩ ስራ የሚከታተለው ቡድን ያወጣው ዘገባ በቂ ቁጥጥርና ክትትል ባለመደረጉ፣ የባንኩ ሕግ ባለመከበሩ በመሰረታዊ አገልግሎት መርሃ ግብርና በኢትዮጵያ መንግስት የመንደር ምስረታ ፕሮግራም መካከል የስራ ግንኙነት እንዲኖር አድርጓል ይላል የዓለም ባንክ ተቆጣጣሪው ኮሚቴ ገንዘቡ በመንደር ምስረታው መርሃ ግብር ላይ ውሎ ሊሆን ቢችልም የመንደር ምስረታው ፕሮግራም ከሰብአዊ መብት ረገጣ ተግባር ጋር ተያይዞ እንደሆነ አልተመለከተም፣ ምክንያቱም እንዲህ አይነቱ ጥያቄ ከስራው ውጭ ነውና ሲል እንዳስረዳ ድረገጹ አውስቷል። የብሪታንያው ዓለም አቀፍ የልማት ፕሮግራም ቃል አቀባይ የተወሰደው እርምጃ ኢትዮጵያዊ ገበሬ ካቀረበው ክስና ከዓለም ባንክ የውስጥ ዘገባ ጋር የሚያገናኘው ነገር የለም በፕሮግራሞች ላይ ለውጦች የሚደረጉበት ብዙ ምክንያቶች አሉ። ከእነሱም እስካሁን ባለው ጊዜ የተደረጉ መሻሻሎችና ለአጋርነት መተክሎች ቁርጠኝነትን የመሳሰሉት ይገኙባቸዋል ማለታቸውን ዘገባው ጠቅሷል። የብሪታንያው የዓለም አቀፍ ልማት ክፍል ኢትዮጵያ ብዙ የብሪታንያ ገንዘብ አቅርቦት ከሚያገኙት ሀገሮች አንዷ መሆኗን ገልጾ አሁንም ይቀጥላል በቀጣዮቹ ሁለት ዓመታት ውስጥ 256 ሚሊዮን ፓውንድ ለኢትዮጵያ ወጪ እንደሚደረግ የብሪታንያው የዓለም አቀፍ የልማት መስሪያ ቤት ገልጿል። የመሰረታዊው ልማት አገልግሎቶችን ለማዳበር ይውል የነበረው ገንዘብ በኢኮኖሚ ልማት ላይ እንደሚውል የልማቱ መስሪያ ቤት አውስቶ የሥራ ቦታዎችን በመፍጠር ራስን ችሎ ወደ ድህነት ቅነሳ የሚያመራ ገቢና እድገት እንዲኖር እንደሚረዳ አስገንዝቧል። ይህ ኢትዮጵያ አመርቂ ውጤት ባስመዘገበችበት ለጤና ለትምህርትና ለውሃ ፕሮግራም ከሚሰጠው ተጨማሪ እንደሆነም መስሪያ ቤቱ ገልጿል። የዓለም ባንክ ባለፈው አርብ ባወጣው መግለጫ ተቆጣጣሪው ኮሚቴ የመሬት መወሰድና የኃይል ተጠቃሚነቱ ተግባር የህዝባዊ አገልግሎት ፕሮግራም ውጤት አለመሆኑን ቢረዳም በተለይም ለአኛኮች የእርሻ አገልግሎት በማቅረብ ረገድ ከመንግሥት የሰፈራ ፕሮግራም የሚነሱትን ችግሮች በሚገባ አልገመገመም ማለታቸውን የጋርዲያን ድረገጽ ጠቅሷል። የዓለም ባንክ ፕሬዚደንት ጂም ዮንኪንግ ደግሞ ከተቋሙ አበይት መተክሎች አንዱ ድሆችን አለመጉዳት ነው። በዚህ ጉዳይ ላይ የተጣሰ ነገር እንደሌለ ተቆጣጣሪ ኮሚቴ ቢገልጽም አኟኮችን ለመርዳት በበለጠ ለመስራት እንችል እንደነበር ጠቁሟል። ከዚህ ተምረን ድሆችን ለመንከባከብና ድህነትን ለማጥፋት የሚቻልበት የተሻለ መንገድ ለመሻት እንጥራለን ማለታቸውን በጋርዲያን ድረገጽ ላይ የወጣው ዘገባ ጠቁሟል። ቢቢሲ ኒውስ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ዜና በዘገበው መሠረት የሳይንስ ጠበብት የመጀመሪያ ሰዎች ከሚባሉት የአንዱ መንጋጋ አጥንት ኢትዮጵያ ውስጥ እንዳገኙ አስታውቋል። የሁለት ነጥብ ስምንት ዓመታት ዕድሜ ያለው ቅሪተ አካል የሳይንስ ጠበብት የመጀመሪያው የሰው ልጅ ብለው ካመኑት ቅሪተ አካል የአሁኑ የመንጋጋ አጥንት በ400 ሺህ ዓመታት እንደሚበልጥም ገልጸዋል። አዲሱ ግኝት የቅድመ ሰዎቹ ከዛፍ ሰፋሪነት ቀጥ ብለው ወደ መራመድ የተለወጡት በአየር ንብረት ለውጥ ምክንያት መሆኑን እንደሚያመለክት ተገልጿል። የተማራማሪው ቡድን ኃላፊ አዲሱ ግኝት በጥንት ሰው አዝጋሚ ለውጥ ሂደት ውስጥ እጅግ ወሳኝ ለሆነው ለውጥ የመጀመሪያውን ምልክት ይሰጠናል ማለታቸውን የቢቢሲ ኒውስ ዘገባ ጠቁሟል። ላስ ቬጋስ በሚገኘው ኔቫዳ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ብራያን ዊልሞር በበኩላቸው የመንጋጋው አጥንት መገኘት የ3.2 ዓመት ዕድሜ ካላት ብርቅየዋ ሉሲ ወይም ድንቅነሽ ጋር የማያወላዳ ግንኙነት እንዳለው ያመለክታል ብለዋል። የሁለት ነጥብ ስምንት ዓመታት ዕድሜ ያለውን የታችኛው መንጋጋ አጥንት ሌዲ ገራሩ በተባለው አፋር ክልል ውስጥ በሚገኘው የምርምር ማዕከል አካባቢ ያገኘው ኢትዮጵያዊ ተማሪ ቻላቸው ስዩም ነው። ቅሪታ አካሉን ሲያይ በጣም እንዳስደመመው ለቢቢሲ ተናግሯል። የምስራቅ አፍሪቃ የጥንት ሰው ቅሪታ አካሎች የነበሩበት ወቅት በመሆኑ የመንጋጋውን አጥንት እንዳገኘሁ በጣም ጠቃሚ መሆኑን ተረዳሁ ብሏል ተማሪ ቻላቸው። ቅሪት አካሉ የታችኛው ግራ መንጋጋ አጥንት ሲሆን አምስት እርሶችም አሉት። ከዚህ ቀደም ደግሞ የ2.35 ሚሊዮን ዓመታት ዕድሜ ያለው የላይኛው መንጋጋ አጥንት በአፋር ክልል ሃዳር አካባቢ ተገኝቷል። ይህ አዲስ ግኝት የጥንት ሰውን የዕድሜ መስመር ወደ አራት መቶ ሺህ ዓመታት ገደማ ወደ ኋላ መልሶ ወደ ቅድመ ሰው ዘር እንደሚያስጠጋው ተገልጿል። ሌዲ ላይ የተገኘው አጥንት የጥንት ቅድመ ሰው መልክና እየተለወጠ የሄደው ገጽታ የተደባለቀ ይዘት ስላለው በሉሲ ዘመን ከነበረው ኋላ ወደ መጣው የጥንት ሰው የተደረገ ሽግግርን ያሳያል። ስለሆነም አዲሱ ግኝት የአዝጋሚው ለውጥ የዘር ግንድ ሊሆን ይችላል። በአጠቃላይ አዲሱ ግኝት በጥንት የሰው ዘር አዝጋሚ ለውጥ ሂደት ውስጥ ተጋርዶ የነበረውን አንድ ወሳኝ ጊዜን ገልጧል። አዲሱን የቅሪተ አካል ግኝትና የቆየውን አገናኝተን ስንመረምረው ለአንድ ሚሊዮን ዓመታት ጊዜ ምስጢራዊ ሆኖው የቆየው ዘመን የነበረውን ሁኔታ እንድንረዳ አስችሎናል ሲሉ የምርምሩ አካል የሆኑት በለንደን ዩኒቨርሲቲ ኮሌጅ የሚያስተምሩት ፕሮፌሰር ፍሬድ ስፖር እንደተናገሩ ቢቢሲ ኒውስ ላይ የወጣው ዘገባ ጠቁሟል። አዲስ አበባ ዩኒቨርሲቲና የኢትዮጵያ ሳይንስ አካዳሚ ባለፈው አርብ የካቲት 20 ቀን 2007 ዓ ም ለታላቁ አፍሪካዊ መምህርና ምሁር አሊ መዞሪ ሕይወትና ሥራ ክብር ለመስጠት የመታሰቢያ በዓል አዘጋጅተው ነበር። መለስካቸዋማ በአዲስ አበባ ዩኒቨርሲቲ እሸቱ ጮሌ አዳራሽ የተካሄደውን ስነ ስርዓት ተከታትሏል። ኦክቶበር የታላቁ ምሁር ያሊ መዙሪ የሕይወት ስትንፋስ በ81 ዓመታቸው ለዘላለሙ እንዳቆመ ጥቅምት 13 2014 ዓ ምህረት ማለዳ የዓለም ሕዝብ ዜናውን ሰማ። በዚያ ዕለት አፍሪቃ ከትምህርትና ከእውቀት አኳያ እንዴት መታየት እንዳለባት ከቀረጹት መካከል ትልቁን ምሁር አጣች። ይህ ወቅት ደግሞ ለአንድ አህጉር ብቻ ሳይሆን ለዓለም ታሪክም ወሳኝ ነበረ። እነዚህ ኃይለ ቃሎች የተወሰዱት በኢትዮጵያ የኬንያ አምባሳደር ካተሪን መዋንጊ በመታሰቢያ በዓሉ ላይ ተገኝተው ካደረጉት ንግግር ነው። ፕሮፌሰር አሊ ማዙሪይ ማን ናቸው? የአዲስ አበባ ዩኒቨርሲቲ እና የኢትዮጵያ ሳይንስ አካዳሚ በአንድነት ሆነው ይህን መታሰቢያ ማዘጋጀታቸው ፕሮፌሰሩ ምን ሰርተው ቢያልፉ ነው? አሊ አልአሚን ማዙሪይ ለአውሮፓውያን ዘመን አቆጣጠር የካቲት 24 1933 ዓ ም በኬንያ ሞምባሳ ተወለዱ። ነፃ የትምህርት ዕድል በዩናይትድ ኪንግደም አግኝተው ከማንቸስተር ዩኒቨርሲቲ በ1960 ዓ ም የመጀመሪያ ዲግሪያቸውን በከፍተኛ ማዕረግ አገኙ። በቀጣዩ ዓመት ደግሞ ከኮሎምቢያ ዩኒቨርሲቲ ሁለተኛ ዲግሪያቸውን ያዙ። በ1966 ከኦክስፎርድ ዩኒቨርሲቲ ዶክትሬት ዲግሪያቸውን እንደወሰዱ በዕለቱ የኢትዮጵያ ሳይንስ አካደሚ ያሰራጨው የመታሰቢያ ባህሉ መጽሔት ይናገራል። እነዚህን የትምህርት ስኬቶች ማንም ሊያገኛቸው ይችል ይሆናል። አሊ ማዙሩዊን ያስከበራቸው ግን ከዚህ በኋላ የሠሩት ነው። የኢትዮጵያ ሳይንስ አካደሚ ዋና ዲሬክተር ፕሮፌሰር ማስረሻ ፈጠነ የመግቢያ ንግግር ሲያደርጉ የጠቆሙትም ይህንኑ ነበር። ዛሬ እዚህ የምንገኘው ከፍ ያለውን ምሁር፣ አስተማሪ፣ ሀያሲና ፋናወጊውን የአሊ ማዙሪውን ሕይወት ለማክበር ነው። እኒህ ምሁር በአፍሪካ ጥናቶች በፖለቲካ ሳይንስ በሌሎችም ተዛማጅ ማኅበራዊና ፖለቲካዊ ጉዳዮች ላይ ወደር የሌለው አስተዋጽኦ አድርገዋል። በዚህ ክብረ በዓል ላይ ንግግር ካደረጉት መካከል የቀድሞው የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ አንዱ ነበሩ። የረዥም ጊዜ ጓደኝነታቸውን እና የሐሳብ ተጋሪነታቸውን ያወሱት ኦባሳንጆ ፕሮፌሰር አሊ ማዙሪን በሦስት ዋና ዋና ነገሮች እንደሚያስታውሷቸው ይናገራሉ። አንደኛውን ሲያስረዱ በታሪክ ወደ ኋላ ተጉዘን ስንመለከት ማዝሩዊ የአፍሪቃ ሕዝቦችን አንድነት ይሰብኩ ከነበሩት ከፋና ወጊዎቹም አንዱ ነበሩ። እናም የአፍሪቃ ሕዝቦችን አኗኗር ሁኔታ በፓን አፍሪካን ወይም መላ አፍሪካዊነት ንቅናቄ ለመለወጥ የሰብአዊነትና የቆራጥነትም ምሳሌ ነበሩ። ፕሮፌሰር አሊ ማዙሪ የሚታወሱበት ሌላ ወሴታቸው ደግሞ የማኅበራዊና ፖለቲካዊ ሀያሲነታቸው ነው። በተፈጥሯቸው ተከራካሪ እና አንድ በተርቶ የነበሩት ማዙሪ የክርክርና የውይይት ባህል እንዲዳብር ብዙ አግዘዋል። በእለቱ ንግግር ካደረጉት ተጋባዥ እንግዶች መካከል በሌይደን ዩኒቨርሲቲ መምህር የሆኑት ሱዳናዊው ፕሮፌሰር ሙሐመድ ሳሊህ ስለ ማዙሪ ይህን ብለው ነበረ አሊ ማዝሩዊ እውቀታቸውን ለአቻዎቻቸውም ሆነ ለህዝብ በሚገባ አቀናብሮ ለማድረስ የሚችሉ ምሁርና መምህር የምርምር ሰው ነበሩ ሁልጊዜም ራሳቸውን የገዙና ግርማ ሞገስ የነበራቸው አንደበተርቱ ሰው ነበሩ። አሊ ማዝሩዊ በአፍሪቃና በዓለም ሁኔታዎች ላይ መሠረታዊ የአስተሳሰብና የአመራር ሽግግር ሊያስጨብጡ በሚችሉ ጉዳዮች የሰሉ አስተያየቶችን ሰጥተዋል። አሊ ማዝሩዊ አፍሪካና አፍሪካውያን የራሳቸውን እድል በራሳቸውና በነጻነት እንዲወስኑ የታገሉ ምሁር መሆናቸውን ሁሉም ተናጋሪዎች መስክረዋል። አፍሪካውያን የሕይወታቸውን እጣና አቅጣጫ ባለቤት መሆን እንዳለባቸው አጥብቀው ተከራክረዋል። ይህን በተመለከተ ያበረከቱትንም የሚያስታውሱት ፕሮፌሰር ሙሐመድ ሳሊህ ናቸው። የአፍሪቃን የውሳኔ ሰጭነት አቅም በተመለከተም አሊ ማዝሩይ ከብዙዎች የተሻለ ሰርተዋል። የምዕራባውያን ንድፈ ሐሳባዊ የበላይነት የሚመጣው ከምጣኔ ሀብት የበላይነት ብቻ ሳይሆን እውቀትንና ንድፈ ሐሳቦችን በማመንጨት ጭምር የሚመጣ የበላይነት እንደሆነም ያምኑ ነበር። አሊ ማዙሪ ኢትዮጵያን በተመለከተ ብዙ ነጻፉና እንደተናገሩም የዕለቱ ተጋባዥ እንግዶችም ሆኑ የመታሰቢያ በዓሉ አዘጋጆች ጠቃቅሰዋል። ማዙሪ ከኢትዮጵያ የካቲት ስልሳ ስድስቱ አብዮት ቀደም ብሎ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ፣ የዛሬው የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ክፍለ ትምህርት ጋብዟቸው መጥተው እንደነበረና እና የጊዜው የተማሪዎቹ ንቃትና ስር ነቀልነት እጅግ እንዳስገረማቸው ጽፈዋል። ኢትዮጵያ ለአፍሪካና ለዓለም ያበረከተችውንም ጽፈዋል። ከተጋባዥ ተናጋሪዎች መካከል አንዷ ዘነበ ወርቅ ታደሰ ማዝሩይ ሁሉንም ወገን የሚያስተውሉ ጸሐፊና ምሁር ነበሩ ይላሉ። Ethiopia, he said, was in reality the one black country that could demonstrate to Europeans. ለረጅም ጊዜ ኢትዮጵያ አሉ ኢትዮጵያ ላይ ያለ የመቶ ዓመታት በጽሑፍ የተመዘገበ ታሪክ ያላት ብቸኛዋ የጥቁሮች ሀገር እንደሆነች በተጨባጭ ሀቅ ልታስረዳ ችላለች። በቃልም ሆነ በጽሑፍ የተያዙ ሰነዶችም ነበሯት። ለመቶ ዓመታት የተመዘገበ ፍልስፍናና ስነ መለኮት አሏት። ሐውልቶቿንና የሳይንስ የምህንድስና ጥበቧን አሳይታለች። የአሊ ማዝሩዊ ልዩ ባህሪ ምልከታቸው በማድነቅ ላይ ብቻ አይደለም። ሌላውንም ገጽታ ይመለከታሉ። ኢትዮጵያን በተመለከተም እንዲህ ይላሉ በሌላ በኩል ደግሞ ኢትዮጵያ ለአንድ ሺህ ዓመታት ጥቁር አይደለሁም ስትል ራሷን ክዳ ኖራለች። የፕሮፌሰር አሊ ማዙሪ ሕይወትና ስራ ለብዙዎቹ መሪ ፋና እንዲሆን ይታሰባል። የአዘጋጆቹም ሀሳብ ይህ እንደሆነ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች ለምሽቱ ያሉን ቅንብሮች በዚሁ አበቃን። ነገ እንዲሁ ከምሽቱ አንድ ሰዓት እስከ ምሽቱ አንድ ተኩል የተለያዩ ቅንብሮችን ይዘን እንመለሳለን። እስከዚያው አብራችሁን ስለቆያችሁ አመሰግናለሁ። ዳን ፕሮግራም ስመራ ነበር ያስተናገድኳችሁ። አዲሱ አበበ ነኝ። ሰላም፣ ደህና ምሹ። በሶስት ሰዓት እንገናኛለን። This program has come to you from the Voice of America, Washington.